ጤና ይስጥልን የተከበራችሁ አድማጮች። ከቪኦኤ አፍሪካ የጤና አውታር ጤና ነክ ዜና ዘገባዎችና ጥቃቅን ቅምሻዎች በዚህ ዝግጅት ተካተዋል። አብራችሁን ቆዩ። በምድር የሞሉትን ነፍሳቱን ሁሉ ሲያሻችሁ እየቀቀላችሁ ከጣማችሁም እየጠበሳችሁ ቅርጥፍ አድርጋችሁ ብሏቸው ሲል የተባበሩት መንግሥታት የምግብና የግብርና ድርጅቱ ኤፍኤኦ ተናግረዋል። እነዚህ ነፍሳት የዓለምን ጸረ ረሃብ ትግል ይደግፋሉ፣ ያጠናክራሉም። ደግሞም የምግብ ዋስትናን ለማረጋገጥ የሚኖራቸው ሚና ቀላል አይደለም ብሏል ኤፍኤኦ የጥንዚዛ የአባ ጨጓሬ የንብና የተርብ ዘሮች ነገደ ጉንዳን ሁሉ በገንቢ ምግቦች የከበሩ በቅባት በብረትና ሌሎችም ማዕድናትና ንጥረ ነገሮች የበለጸጉ ናቸውና ብሏቸው ነው የሚለው ኤፍኤኦ። ለምን እስካሁን እንዳልበሏቸው አውቃለሁ። ኤፍኤኦም ያውቃል። ቀፋፊ ናቸው ይላሉ እርሶም። ምክንያቱም አባቶ ወይም እናቶ ሲበሏቸው አላዩማ። እርስዎ ቁርጦዎንና ጥሬ ክትፎውን ሲያገላብጡ አጠገቦ ዓይኑን አፍጥጦ እያስተዋለ የሚል ስንት እንደሆነ ያውቃሉ የሚቀፈው እርስዎ ጉዳዩም አይደል እያጣጣሙ ይሰለቅጡታል ያህያ ሥጋስ ቢቀርብሎ እንዲያ ያገላብጡት ይሆን አይመስለኝም በአንዳንድ ማኅበረሰቦች ዘንድ ግን እንደምን ውድ እንደምን የወግ ምግብ መሰልዎ እንዲች ብለው እንዳይቀላውጡ አይሰጥትማ በጣም የተወደዱ ሰው ወይም የተከበሩና ተናፋቂ እንግዳ ካልሆኑ በስተቀር ለመሆኑ እርስዎ ኤስካርጎ ይበላሉ የስሙ ማማር ፈረንሳውያኑ እያጣጣሙ የሚወርዱበት ቀንድ አውጣ ነው፣ ሌዘስ ካርጎ። አሁን አሁን ታዲያ አለ ኤፍኤኦ በአዲሱ ሪፖርቱ ይህ ቀፋፊ የሚለው አስተሳሰብ በምዕራቡ ዓለምም ቀስ በቀስ እየተሸረሸረ ነው። በተለይ እነዚያ ባለሙያዎቹ የኒውዮርክ፣ የፓሪስ፣ የለንደን፣ የሳን ፍራንሲስኮ፣ የላፕላታ ወዘተረፈ ቀቃዮችና ጥባሾች በየሜኗቸውና በየምግብ ዝግጅት ዝርዝራቸው ቀስ በቀስ ደብለቅ እያደረጉ ሰውን ቢያስተምሩትና ቢያሰለጥኑት ምንኛ በጎ ሥራ ይሆንላቸዋል ብሏል ኤፍኤኦ። እንግዲህ ዛሬ በዓለም ዙሪያ ሁለት ቢሊዮን ሰው እነ ጥንዚዛና ነገደ ጉንዳንን ቀን በቀን እየበላ ነው አሉ። እርስዎም ይህንን እነሆ ሰምተዋል። እንግዲህ እንዳሻው እንደ ቀልቦ ያድርጉ። ለማንኛውም ክፉ ቀን አይምጣ እንጂ እንዲያው ድንገት ቢከሰት አደራውን እንዳይራቡ በሰፈሮና በማሳዎ ያለውን ነፍሳ ነፍስ ሁሉ ይጠባብሱና ደገፍ ብለው ይቀረጣጥፉት። ጤናው አንዳች አይነካውም። ይህንን የሚለው የተባበሩት መንግሥታት ድርጅት ነው። ዝንጅብል ትኩስም ቢሆን የተፈጨውም ቢሆን ታጅሎ፣ በጠርሙስና በቆርቆሮ የታሸገውም ቢሆን በየትኛውም ምግቦ ውስጥ ጣል ሲያደርጉት ጣዕሙን ማበርከቶ፣ ከሻይም ጋር ቢሆን ቀሽር ሆኖ ብቻውን እስከ በርበሬ እስከ ሽሮ፣ ይህንን ልብ ብለዋል አይደል? ደግሞ ሰሞኑን ተመራማሪዎቹ ከረዥም ክትትልና ጥናት በኋላ ይዘውት ብቅ ያሉት መልካም ዜና አለ። በአስም ችግር ለሚንገላታው በዓለም ዙሪያ ከሦስት መቶ ሚሊዮን በላይ ነው ለሚባለው ሰው መጠነኛም ቢሆን እፎይታ የሚያስገኝ የመተንፈሻ አካላትን ጡንቻዎች የሚያዝናና ኃይልም አለዋሉ ከዚህ ድንቅ የስራ ስር ውጤት ታዲያ ያንን እጅግ የከበረውን ንጥረ ነገር ነጥለው አውጥተው በአስም መከላከያና እፎይታ መስጫ መድኃኒቶች ውስጥ እያስገቡ ሊጠቀሙበት ነው አሉ። የኒውዮርኩ ኮሎምቢያ ዩኒቨርሲቲ አጥኚዎች አሁን እየሰሩ ያሉት ወደ መተንፈሻ አካላት በአፍም ይሁን በአፍንጫ በሚረጨውም ይሁን እንደ እንክብል ሊወሰድ በሚችለው የአስምና ሌሎችም የመተንፈስ ችግሮች የሕክምና ዘዴ ውስጥ እንደምን መጠቀም እንደሚቻል ነው። ዝንጅብልን ሳይንስ ደጉ በእጃችን ያለውን ሀብት ሁሉ እያገላበጠ ያሳየናል። ለካስ ቢምቢ አብዝታ የምትወደንና በጣም የምትቀርበን የወባን ቫይረስ የጫነች ጊዜ ነው። በጤናዋ ጊዜ እኮ ምንም እንኳ ደም ይጠማታልና በዙሪያችን ከማንዣበብ ሲቀናትም ከመጣበቅ ባትታቀብም የሰው ፍቅሯ ይህንን ያህልም አይደለም። ፕላስሞዲየም ፋልሲፓረም የሚባለው ደቂቅ ጥገኛ ህዋስ የቢምቢዋን ባህሪ ይለውጥና ብዙ ደም መምጠጥ እንዲያምራት እንድትችልም እንደሚያደርጋት ተመራማሪዎቹ ቀድሞም ቢሆን አውቀዋል። ይህ ልውጥ ባሕሪዋ ነው ወባን ይበልጥ እንድታሰራጭ የሚያደርጋት። የለንደኑ የንጽህናና የሐሩር አውራጃ ወይም ትሮፒካል ሕክምና ትምህርት ቤት አጥኚዎቹ ጄምስ ሎጋንና ባልደረቦቻቸው ሰሞኑን ያንን በመግቢያው ያነሳ ያነሳሁላችሁን ተጨማሪ የባህሪ ለውጥ አግኝተዋል ወይም ታዝበዋል። በል በቢምቢ ላይ በሰው ጠረን የተነከረ ጨርቅ መሃላቸው ቢጥሉላቸው ጊዜ የወባው ተውሳክ ያገኛቸው ቢምቢዎች ከጤነኞቹ ይልቅ በሦስት ጊዜ እጥፍ እየተመላለሱ በዚያ ጨርቅ ላይ ሲጣበቁ ታይተዋል። ይህ ግኝት ታዲያ ወባን ለመከላከል የሚያስችሉ አዳዲስ ቴክኖሎጂና መንገዶችን ለማሰብ መንገድ ይከፍታል ብለዋል ሎጋንና ጓደኞቻቸው። በዓለም ዙሪያ በየዓመቱ ከሁለት መቶ ሚሊዮን በላይ ሰው በወባ ይያዛል። በየዓመቱም ወደ ስድስት መቶ ስድሳ ሺህ ሰው በወባ ይረግፋል። የዓለም የጤና ድርጅት ደብሊው ኤች ኦ እንደሚለው። ተዋናይትና የተባበሩት መንግሥታት የበጎ ፈቃድ አምባሳደር አንጀሊና ጆሊ አንድ ቀን ወደፊት ለጡት ካንሰር ልትጋለጥ እንደምትችል በዘረመል ምርመራ በማወቋ አሁኑኑ ገና በወጣትነት ዕድሜዋ ሁለቱንም ጡቶቿን ማስወገዷ የሰሞኑ የሞቀ የመገናኛ ብዙሃን ዘገባ ሆኖ ሰንብቷል። ይሁን እንጂ ሴቶች የጥንቃቄ እርምጃ ሊወስዱ የሚችሉባቸው ሌሎችም በርካታ መንገዶች መኖራቸውን የቪኦኤዋ ካሮል ፒርሰን ዘገባ ይናገራል። አንጀሊና እኮ ድንቅ ነች፣ ቆንጆ ነች ደግሞ በዚያ ላይ አንደበተ ርቱዕ እና የበለጸገ አስተሳሰብ ያላት ሴት፣ ስለ ስደተኞች ጉዳዮች፣ ስለ ሴቶች መብቶች መናገር የምትችል አንጀሊና። ዛሬ ካንሰር አጠገቧም አልደረሰ ነበር። ፍጹም ጤነኛ ሴት ብድግ ብላ ሁለት ጡጦቿን ለማስወገድ መወሰኗና ማስወገዷም ይህ የካንሰር መከላከያና መቆጣጠሪያ እርምጃ የተባለን የቀዶ ሕክምና ዘርፍ ድንገት አነጋጋሪ አድርጎታል። በዘገባዎቹ እንደተባለው የጆሊ እናት የሞተችው ገና በ56 ዓመት ለጋ ድሚዋ በካንሰር ችግር ምክንያት ነበር ጆሊ የዘር ግንድ ምርመራ አድርጋ ሰማንያ ሰባት ከመቶ ለጡት ካንሰር ሀምሳ ከመቶ ደግሞ ለማህፀን ካንሰር የመጋለጥ ስጋት ወደፊት ሊጠብቃት እንደሚችል ተነግሯታል። ለጡትና ለማህፀን ካንሰር የሚያጋልጡት የካንሰር ዝርያዎች ወደ ልጅ ሲተላለፉ የካንሰር ሴሎቹን በዘር ግንድ የወረሰችው ልጅ እናቷ ከተጋለጠችበት ዕድሜ ቀድማ ልትታመም እንደምትችል አንድ ጥናት ጠቁሟል። እነዚህ ብራካ በሚል ምህጻር ለሚጠሩት ሁለት አይነት የካንሰር ሴሎች የሚጋለጡ ሴቶች የሌሎቹን አይነቶች ያህል ከጡት ካንሰር የመዳን እድል እንዳላቸው የዋሽንግተኑ ሜድስታር ሆስፒታል ባልደረባ ዶክተር ማርክ ቧቬር ገልጸዋል። ን ችግሩ እነዚህ የካንሰር አይነቶች ተደጋግሞ የሚከሰቱት በወጣት ሴቶች ላይ ሲሆን እነርሱ ደግሞ የሚያጋጥሟቸው ይበልጥ ኃይለኛ የሆኑ የካንሰር አይነቶች ናቸው። እነርሱ ግን አይጠረጥሯቸውም። ዕድሜያቸው በሀያዎቹ እና በሰላሳዎቹ ውስጥ ያሉ ሴቶች ብዙ ጊዜ የጡት ካንሰር ምርመራ አያደርጉም። ምንም እንኳን ብራካ ቢአርሲኤ በሚል ምህጻር ለሚጠሩት ተወራራሽ ዝርያዎች ብዙ ጊዜ ተጋልጠው ይገኛሉ የሚባሉት የምስራቅ አውሮፓ የአይሁድ ትውልድ ቢሆኑም ይላሉ ዶክተር ቦቤ ጥቁር፣ ነጭ፣ ሂስፓኒክ፣ ቻይና፣ እስያዊ የማንም ዘራ ባል ብቶኝ ሊያጋጥምሽ ይችላል። በቅርብ የምታውቁት ዘመድ የጡት ወይም የማሕፀን ካንሰር ችግር ያለበት ሰው ካለ ከመመርመር አትቦዝኑ ይላል የአሜሪካው ብሔራዊ የካንሰር ምርምር ኢንስቲትዩት። የዘር ግንድን ወይም ህብለ ብርሃይን ማስመርመር በሺዎች ዶላሮች የሚቆጠሩ ወጪን የሚጠይቅ ነው። የመከላከያ ቀዶ ሕክምና ግን ለካንሰር የመጋለጡን አጋጣሚ ከአምስት ከመቶ በታች ድረስ ያወርደዋል። ይሁን እንጂ ይላሉ በዋቬር ከቀዶ ህክምና የተለዩ አማራጮች አሉ፣ ካንሰርን ለማቆም የሚረዱ ምህርት የሚጠቅም ይመስለኛል። ክትትል ማድረግ፣ ቁጥሮችን በጥንቃቄ ማወቅ፣ ካንሰር ቢኖር እንኳን የመከሰት ጊዜውን ማወቅ የአእምሮ እረፍት ይሰጣል። ምርመራ ማድረግ ወይም ክትትል ወይም ቀዶ ህክምና እንኳ ቢያስፈልግ፣ ታካሚዋ የተረጋጋችና በመዳኗ የምታምን መሆን አለባት ይላሉ ዶክተር ማርክ በማጠቃለያቸው። እንግዲህ ጊዜ አበቃና ልንሰነባበት ነው። ለማንኛውም እባክዎ የግሎንና የቤተሰቡን ንጽሕና አይዘንጉ። የቤቶና የአካባቢው ጽዳትም ለጤናው በተከታታይ መጠበቅ በቅድሚያ በራስዎ ሊወስዱት የሚችሉት እርምጃ ለእርስዎና ለቤተሰቡ ጤናም ሊያበረክቱት የሚችሉት ቀላል ስጦታ ነው። እጆን የመታጠብ እድል ባለው ጊዜ ሁሉ ቢያንስ ለሃያ ሰከንድ ያህል በሳሙና መታጠብን አይታክቱ። በሽታን በግማሽ ያህል ንጹሕ እጆችን በመጠበቅ ይከላከላሉ። ባልታጠበ እጆ ምግብ አይንኩ፣ ወደ አፎም አይውሰዱ። ወደ መጸዳጃ ቤት ሲገቡና ከዚያም ጉዳዩን ቢጨርሱም ባይጨርሱም ሲወጡ እጆችዎን ይታጠቡ። ደግሞም ለአፎና ለጥርሶ ንጽህናና ደህንነት በቂ ጊዜና ትኩረት ይስጡ። ለግል ጤናዎ ለተራዘመ እድሜዎ፣ ለድንቅ የምግብ ጣዕሞ፣ ለማኅበራዊም ሕይወቶ የጥርስ ጤንነት ቁልፍ ነው። ጤናውን ይጠብቁ። በእኔ በኩል ከቪኦኤ አፍሪካ የጤና አውታር ሰሎሞን አባተ ነኝ። ጤና ይስጥልኝ።